یک یا امریکا دیمز رادیو تابه ህወሓት አዴፓ በቅርቡ የተካሄደውን የባለስልጣናት ግድያ መርምሮ ለህዝብ ይፋ እንዲያደርግ ጠየቀ። በግድያው ተጠያቂ ነውም ብሏል። ለአሜሪካ ድምፅ አስተያየት የሰጡ የአማራ ክልል ምሁራን በየበኩላቸው ይተቻሉ። ድርጅቱ ችግሮችን እየተቆጣጠረ ካለመምጣት ጋር በተያያዘ ስለሆነ የድርጅቷ ከፍተኛ አመራር በዚህ በኩል የሚወስዳቸው መለስተኛ ኃላፊነቶችና ተጠያቂነቶች እንዳሉ ይህም ወስዳል ነው። ነገር ግን ትልቁ ኃላፊነት መውሰድ ካለበት ህወሀት መውሰድ ያለበት። በጉዳዩ ላይ አስተያየት የሰጡት የፖለቲካ ተንታኝ አቶ ቹቹ አለባቸው ናቸው። የሰማችኋቸው ዝርዝሩን በዕለቱ አብሮ እናቀርባለን። ለምሽቱ ካሉን ሌሎች ዜናዎች መካከል የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂደን ማዕከላዊ ኮሚቴ ከሰኔ 28 ጀምሮ ልዩ ስብሰባውን እያካሄደ ይገኛል። የትግራይ መልሶ መቋቋም ድርጅት ትእምት ኩባንያዎች ለአክሲዮን ሽያጭ ቀርበዋል የሚሉት ዘገባዎችና ሌሎችም አሉን። ጤና ይስጥልን እንደምን አመሻችሁ። ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅድብሮችን ይዘን ከዛሬ ሐሙስ ሐምሌ 4 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጅታየነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። ከስርጭት መሐንዲሷ ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የሰዓቱን ያለም ዜና የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ከሰኔ 28 ጀምሮ ልዩ ስብሰባውን እያካሄደ ይገኛል። በውይይት መድረኩም አገራዊና ክልላዊ ፖለቲካዊ ሁኔታዎችን በዝርዝር በጥልቀት እየገመገመ ነው። የክልሉ ሕዝቦች የተነሱ የአደረጃጀትና የመልካም አስተዳደር ጥያቄዎችን አስመልክቶ ማዕከላዊ ኮሚቴው ፍጹም ኃላፊነት በተሞላበት ሁኔታ እየተወያየ መሆኑን ነው አሁን አመሻሽ ላይ ለቪኦኤ በጽሁፍ በላከው መግለጫ አስታወቀው። ውይይቱም እጅግ ሰላማዊ፣ ዲሞክራሲያዊና በሳል በሆነ መንገድ እየተካሄደ ያለ ሲሆን የህዝቡን የጋራና ዘላቂ ጥቅሞችን እንዲያረጋግጥና የተጀመረው የለውጥ ጉዞ ተጠናክሮ እንዲቀጥል የሚያስችል ውይይት ማዕከላዊ ኮሚቴው እያካሄደ ነው ይላል። ድሄደን በክልሉ ህዝቦች የተነሱ የአደረጃጀት ጥያቄዎችንም አስመልክቶ ዝርዝርና ሳይንሳዊ በሆነ አግባብ ሲያስጠና በቆየው የጥናት ውጤት ላይም ማዕከላዊ ኮሚቴው እጅግ ኃላፊነት በተ የተሞላበት አካን እየተወያየ ይገኛል ይላል። በክልሉ ህዝቦች የተነሱ እነዚህ ጥያቄዎች በመሪ ድርጅቱ ድሄድን እንዲሁም በህዝቡ ፈቃድና ዩኒታ የሚሰጠው እንደሆነም ገልጧል። ማዕከላዊ ኮሚቴው ልዩ ስብሰባውን ሲያጠቃልል ለአባላቱና ለክልሉ ህዝቦች እንዲሁም ለደጋፊ ኃይሎች ዝርዝር መረጃውን እንደሚሰጥም ጠቁሟል። የክልሉ ህዝብም በሚቀርቡ የመፍትሄ ሀሳቦች ላይ በየደረጃው በሚዘጋጅ የውይይት መድረኮች እንደሚሳተፉም ያትታል። ከዚህ ውጭ በተለያዩ ኃይሎች በሚሰራጨው ውዥንብሮችና የተሳሳቱ መረጃዎች ሳይደነጋገር ህዝቡ በትግስት እንዲጠብቅ ደሄደን ጥሪውን አስተላልፏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን እናመሰግናለን። የትግራይ መልሶ ማቋቋም ድርጅት ትእምት ኩባንያዎች ለአክሲዮን ሽያጭ ቀረቡ። በምክትል ርዕሰ መስተዳድር ማዕረግ የክልሉ የከተማ ልማትና ንግድ ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተከስተ ለአገር ውስጥ መገናኛ ብዙሀን በሰጡ ቃል በውጭ አገር የሚኖሩ የትግራይ ተወላጆች ከኩባንያዎቹ አክሲዮን እንዲገዙ ሲሉ ጠይቀዋል። በአሁኑ ጊዜ ለሽያጭ የቀረቡት የትእምት ድርጅቶች መሶበ የሲሚንቶ ፋብሪካ ሱር ኮንስትራክሽን እና ትራንስ ኢትዮጵያ ናቸው። ሙልጌታ አጽባሀ ዝርዝሩን ይዟል። በምክትል ርዕሰ መስተዳድር ማዕርግ የትግራይ ክልል ከተማ ልማትና ንግድ ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ትኸስተ ለሀገር ውስጥ መገናኛ ብዙሀን በሰጡት ቃለ መጠየቅ በውጭ ሀገራት የሚኖሩ የትግራይ ተወላጆች ተደራጅተው ከትግራይ መልሶ ማቋቋም ድርጅት ትዕምት አክሲዮን በመግዛት ትግራይ ውስጥ ሀብታቸውን እንዲያፈሱ ጠይቀዋል። የመሰቦ ስሜንቱ ፋብሪካ ሱር ኮንስትራክሽንና ትራንስ ኢትዮጵያ ናቸው በአሁኑ ጊዜ ለአክሲዮን ገበያ ቀርበው ያሉት የትእምት ኩባንያታት ብፍላይ እተን ዓበይቲ ዝበሃሉ የትእምት ኩባንያዎች በተለይ ትላልቅ የሚባሉትን መሰቦ፣ ሱር ኮንስትራክሽንና ትራንስ ኢትዮጵያ አክሲዮናቸውን ለመሸጥ ተዘጋጅቷል። በውጭ ሀገራት የሚኖሩ የትግራይ ተወላጆች በየግል ሳይሆን ተደራጅተው አክሲዮን እንዲገዙ ይፈለጋል፣ ዝግጅትም አለ ነው ያሉት። በሌሎች ባለሀብቶች የተቋቋሙ ድርጅቶችም በሁለተኛው ዓለም አቀፍ የተጋሩ ዲያስፖራ ፌስቲቫል ላይ ቀርበው በውጭ አገር የሚኖሩ የክልሉ ተወላጆች አክሲዮን በመግዛት እንዲሳተፉ ይደረጋል ብለዋል ዶክተር አብርሃም። የትግራይ መልሶ ማቋቋም ድርጅት ትዕምት በቅርብ ጊዜ ተጠሪነቱ ለትግራይ ክልል ምክር ቤት እንዲሆን የተወሰነ ሆኖ ምክር ቤቱም ባለፈው ሳምንት ውሳኔውን አዋጅ በማውጣት አጽድቆታል። የትዕምት የአክሲዮን ሽያጭ አስመልክቶ መረጃ ከተሰማ በኋላ አንዳንድ የማህበራዊ ብሔራዊ መገናኛ ተሳታፊዎች የድርጅቱ ሀብት መጀመሪያ ኦዲት ተደርገው ውጤቱ ይፋ ከተደረገ በኋላ ነው ወደ አክሲዮን ሽያጭ መሄድ የሚያስፈልገው የሚል አቋም እያንጸባረቁ ይገኛሉ። ለአሜሪካ ድምጽ ሙሉጌታ ጽብሐ መቀለም ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሊቢያ ውስጥ በመቶዎች የሚቆጠሩ ፍልሰተኞች ባለፈው ሳምንት በአየር ከተደበደበው ማጎሪያ ሰፈር ወጥተዋል። ባለስልጣናት ወደ ሌላ ሀገሮች እንድትሄዱ እንረዳቸዋለን የሚል ቃል ከገቡላቸው በኋላ ግን ትሪፖሊ ወደሚገኝ ሌላ ቦታ መመለሳቸው ተዘግቧል። በቦምብ ድብደባው 50 ሰዎች ተገድለው ቢያንስ 130 ሰዎች መቁሰላቸው ይታወሳል። ባለፈው ሳምንት ማብቂያ ላይ ከቦምብ ድብደባው የተረፉት ሰዎች በእስር መቀጠላቸውን በመቃወም ከማጎሪያው ሰፈር ውጭ ተሰባስበው ተቃውሞ አሰምተዋል። መቃብር ላይ ነው ያለነው ከሌላ የቦምብ ድብደባ አድኑን የሚል መፈክር ይዘው ታይተዋል። ፍልሰተኞቹ ባለፈው ማክሰኞ ከእስር እንዲለቀቁ በጠየቁበት ወቅት የሊቢያ ባለስልጣናት አናቆማችሁም አሏቸው። ፍልሰተኞቹ ታዲያ በአንድ የመንግስት ቦታ ገብተው ተጠለሉ። ከዚያም ከሊቢያ ለመውጣት እንረዳቸዋለን ተብለዋል። በተቃውሞ ከመቀጠላችን በፊት የተባለው እርዳታ ይደረግልን እንደሆነ እናያለን ሲል አንዱ ፍልሰተኛ ተናግሯል። ነዳጅ ጫኝ መርከቦቼ በሆርሙዝ ሰርጥ በኩል ሊያልፉ ሲሉ የኢራን መርከቦች መንገድ ሊዘጉባቸው ሞክረዋል ስትል ብሪታንያ አስታወቀች። ድርጊቱን የሞከሩት ሶስት የኢራን መርከቦች ናቸው ያሉ የብሪታንያ መንግስት መግለጫ ከጦር መርከባችን ማስጠንቀቂያ ሲደርሳቸው አፍግፍገዋል ሲልም አመልክቷል። የኢራን አብዮታዊ ዘቦች ኃይል ውንጀላውን አስተባብሏል። መንግስታዊው የዜና ማሰራጫ ላይ የወጣ መግለጫም ወትራዊ እንቅስቃሴዎች ላይ የነበሩት መርከቦቻችን የባዕድ ጀልባ በተለይም የብሪታንያን ጀልባዎች ምንም አይነት ግጭት አላደረሱባቸውም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በኢራን ላይ የተጣለውን የምጣኔ ሀብት ማዕቀብ በቅርቡ በጣም ከፍ እናደርጋለን ሲሉ አስታወቁ። ዩናይትድ ስቴትስ ቴህራንን የኒውክሌር መርሃ ግብሯን ለመገደብ የታለመውን ዓለም አቀፉን ስምምነት የምትጥሰው በኒውክሌር አማካይነት የምትፈልገውን እጅ ጠምዝዛ ለማስፈጸም ብላ ነው ስትል ዩናይትድ ስቴትስ እየወነጀለች ባለችበት በአሁኑ ወቅት ነው ፕሬዚደንቱ ይህን ያስታወቁት። ኢራን በስምምነቱ ከተፈቀደላት በላይ ዩሬንየም ማዳበሯን እና ማከማቸቷን አምናለች። ፕሬዚደንት ትረምፕ ዩናይትድ ስቴትስን ባለፈው ሳምንት ከዓለም አቀፉ ውል እንዳስወጡ የሚዘነጋ አይደለም። ፕሬዚደንት ትረምፕ ኢራን ስምምነቱ ሙሉ በሙሉ ጥሳ በድብቅ ዩሬንየም ስታበለጽግ ቆይታለች ሲሉ አስታውቀዋል። ውሉን ፕሬዚደንቱ የቀድሞው የውጭ ጉዳይ ሚኒስትር ጃን ኬሪና የኦባማ አስተዳደር ለኢራን አንድ መቶ ሀምሳ ቢሊዮን ዶላር ሊመልሱላት የተስማሙበት የማይረባ ውል ሲሉ እንደገለጹትም የማይ የሚዘነጋ አይደለም። የዩናይት ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ ብዛት ላላቸው የአሁንና የቀድሞ የትራምፕ አስተዳደርና የ2016 ምርጫ ዘመቻቸው ባለስልጣናት መጥሪያ እንዲላክላቸው ፍቃድ ለመስጠት ዛሬ ድምጽ ይሰጣሉ። እንደ አውሮፓውያን የዘመን አቆጣጠር በ2016 ፕሬዚዳንታዊ ምርጫና ከሜክሲኮ ጋር በሚያዋስነው ድንበር ላይ ፍልሰተኞች ቤተሰቦችን መለያየትን በተመለከተ ምርመራ የያዘው ኮሚቴ የሚመሩት ዲሞክራቶች ባለስልጣናቱን ለማነጋገር እንዲሁም ሰነዶችን ለማግኘት ስንጠይቅ ከዋይት ሀውስ እና ከቀድሞ የትራምፕ አስተዳደር ባለስልጣናት ትብብር አላገኘንም ወይም አናገኝም ሲሉም አማረዋል። ዋይት ሀውስ እንደ ቀድሞ የቤተ መንግስቱ ጠበቃ ዳን መጌንን የመሳሰሉ አንዳንድ ባለስልጣናቱን ለኮሚቴው መልስ እንዳይሰጡ ቀርበው መመሪያ መስጠቱ የሚታወስ ነው። ሪፑብሊካኖቹ የምክር ቤት አባላት ዲሞክራቶቹን ምርመራውን በማጓተት ጊዜ እያባከኑ ነው በማለት ይወቅሳሉ። የፍትህ ኮሚቴው በሚሰጠው ድምጽ የኮሚቴው ሊቀመንበር ጃረድ ናድለር ለፕሬዚደንቱ ከፍተኛ አማካሪ ለጃረድ ኩሽነር፣ ለቀድሞ የብሔራ ብሔራዊ ጸጥታ አማካሪ ማይክል ፍሊን እና ለሌሎችም መጥሪያ ይሰጥ እንደሆነ የሚወስን ይሆናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂ ታየንን በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም ከቅርብ ጊዜ ጀምሮ በአሃዱ ኤፍኤም 94 ነጥብ 3 ላይ እስከ አራት ሰዓት ድረስ ይቀጥላል። በስርጭት የጊዜ ሰሌዳችን መሰረት ቀዳሚው የዕለተ አብይ ርዕስ ነው። ከዚያ አስቀድመን ግን ወደ ኋላ ላይ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ። ህብረተሰቡ ላይ የጤና ችግር ያመጣሉ ብለን የሰጋናቸው ምርቶች ላይ ነው። እጃ እየወሰር ያለ ነው። ይህ ቅድም ነገር ሚስቅተኛ ሆነ መስፈርት አሟልተናል። ለምሳሌ ዘይት እንውሰድ እና ዘይት ምርት ላይ ሪፋይነሪ ያልገባ ዘይት ለህብረተሰቡ መቅረብ የለበት። የኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን ዲሬክተሩ አቶ በትሩ ጌታቸውን የሰማችሁት በኢትዮጵያ ሀምሳ ሰባት የሚደርሱ የተለያዩ ምግብ አይነቶች የደህንነት መስፈርት ባለማሟላታቸው መታገዳቸውን አስመልክቶ ባለስልጣኑ ከሰጠው መግለጫ የተወሰደ ነው። ቃለምልልሱ በሁለተኛው አጋማሽ ነው የሚቀርበው፣ አድማጮች እንድትከታተሉ እንጋብዛለን። የተለያዩ በርካታ ወቅታዊና የዕለቱን የተመለከቱ ዘገባዎችም አሉን። በአሁኑ ወቅት ኢትዮጵያ እየተበተነ ያለው ከዚህም ከዛም የተሰባሰበ ኃይል እንደሆነ እድል አግኝቶ እንደሆን የኢህአዴግ አባል ድርጅት የሆነው የአማራ ዴሞክራሲያዊ ፓርቲ አዴፓ ህወሓት ከሰሰ የሚለው ይገኝበታል። የህወሓት ማዕከላዊ ኮሚቴ ከትላንት በስቲያ አስቸኳይ ስብሰባ ካካሄደ በኋላም መግለጫ አውጥቷል። በዚህም ላይ ዝርዝር ይኖረናል። አሁን ወደ ዕለቱ አብይ ርዕስ ቀደም ብለን የጠቆምነው ዘገባ ነው። አድማጮች በአሁኑ ወቅት ኢትዮጵያ እየተበተነ ኢትዮጵያን እየበተነ ያለው ከዚህም ከዛም የተሰባሰበ የትምክህት ኃይል ነው ሲል ቲፒኤልኤፍ ወይም ህወአት በዛሬው ዕለት ባወጣው መግለጫ አመልክቷል። የህወአት ማዕከላዊ ኮሚቴ ከትናንት በስቲያ አስቸኳይ ስብሰባ ካካሄደ በኋላ ነው ይህ መግለጫ የወጣው። ሙሉጌታ አጽባሀ ተከታትሎታል። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ማክሰኞ ሐምሌ ሁለት 2011 ዓ ም በመቐለ ከተማ የአንድ ቀን አስቸኳይ ስብሰባ ካካሄደ በኋላ ትናንት ማምሻውን መግለጫ አውጥቷል። ማዕከላዊ ኮሚቴ ባወጣው መግለጫው በአሁኑ ወቅት የሀገሪቱ ህልውና ከመጥፎ ወደ ከፋ ደረጃ ተሸጋግሯል ብሏል። የችግሮቹ ዋነኛ ምንጭም የህዝብን መብትና ጥቅም ረግጠው ፍላጎታቸውን ሊፈጽሙ የሚፈልጉ የትምክህት ኃይሎች ናቸው ብሏል መግለጫው። በከፍተኛ የሀገር መከላከያ ሰራዊት አመራሮች ላይ የተፈጸመውን የግድያ ወንጀል በቀጥታም በተዘዋዋሪም ተሳትፎ የነበራቸው የውስጥና የውጭ ኃይሎች ያላቸውን በሀገራዊ ገለልተኛ አካል እንዲጣራና ውጤቱም ለኢትዮጵያ ህዝብ ይፋ እንዲደረግ ጥሪ አቅርቧል። ህወሓት ባለፉት ጊዜያት ከአማራ ህዝብ ጋር በመሆን ትምክተኞችና የገዢ መደቦችን አብሮ የታገል የታገለና ትርፍ መስዋዕትነት የከፈለ ድርጅት ነው ብለዋል። መግለጫው ስለሆነም ህወሓት የአማራን ህዝብ ትምክህተኛ ብሎ አይገልጽም ብለዋል። ሆኖም መግለጫው በአማራ ህዝብ ስም የሚነግዱ ኃይሎች ሰፊውን የአማራ ህዝብ ትምክህተኛ ተብልሃል በማለት ህዝቡን ለርካሽ ፖለቲካዊ ፍጆታውን ሲያደናግሩት ቆይተዋል በማለት ገልጿል። ቢሆንም ግን የአማራ ህዝብ እንደሌሎቹ የኢትዮጵያ ህዝቦች ሁሉ ለሰላም ለልማትና ዲሞክራሲ ብሎ መስዋዕትነት ከፍሏል። አዲስቷን ኢትዮጵያ በመፍጠር ሂደትም ማይተካሚና የተጫወተ ህዝብ ህዝብ ነው ይላል መግለጫው። በአሁኑ ወቅት ሀገር እየበተነ ያለው ከዚህም ከዛም የተሰበሰበ የትምክህት ኃይል ነው ያለው የህወሀት ማዕከላዊ ኮሚቴ መግለጫ። ይህ ኃይል እድል አግኝቶ እንደፈለገው እንዲሆን እያደረገ ያለው ደግሞ የአማራ ዲሞክራሲያዊ ፓርቲ አዴፓ ነው ብለዋል። አዴፓ በፓርቲው አመራር መካከል ስለተፈጸመውን ግድያ በዝርዝር ገምግሞ ተጠያቂ እንዲያሳውቅና ግልጽ አቋም እንዲወስድ ህወሀት በመግለጫው ጠይቋል። ከዚህ ውጭ ግን ችግሮቹን በሶስተኛ አካል ላይ ማሳበብ ትቶ ራሱን በጥልቀት እንዲፈትሽና ገምግሞም የኢትዮጵያን ህዝብ ይቅርታ ሊጠይቅ ይገባል በማለት ገልጿል። ይህ ካልሆነ ግን ህወሀት ከፓርቲው ጋር አብሮ ለመስራት እንደሚቸገር መግለጫው አስቀምጧል። አዴፓ አስመልክቶ ለተነሱ ጉዳዮች ለአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው ጠይቀን ለጊዜው የሚሰጡት መልስ እንደሌለ ገልጸው እንደ ፓርቲ በጉዳዩ የሚያወጣው መግለጫ ካለ እናሳውቃለን ብለዋል። የህወሀት ማዕከላዊ ኮሚቴ መግለጫ በኢህአዴግ ውስጥ የጎራ መደበላለቅ ያለ ይላል ይህም እንዲለይ ጠቅሶ በቀጣይ ዓመት ስለሚካሄድ ምርጫ ዙሪያም እንደ ግንባርና መንግስት ያለውን አቋም ለኢትዮጵያ ህዝብ ግልጽ ሊያደርግ ይገባል ብሏል። ህወሀት እንደ ህገ መንግስታዊና ፌዴራላዊ ኃይል ኢትዮጵያን ከወቅታዊና ቀጣይ አደጋዎች ለማዳን ተመሳሳይ ዓላማ ካላቸው ኃይሎች ጋር ሰፊ መድረክ ፈጥሮ ለመታገልና በፍጥነትም ወደ ተግባር ለመሸጋገር ማዕከላዊ ኮሚቴ መወሰኑን መግለጫው አመላክቷል በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስለሚነሱ ክልል የመሆን ጥያቄዎችም ዙሪያ መግለጫው አንስቷል። ጥያቄያቸው ህገ መንግስታዊ በሆነ መንገድ እንዲፈታ እንጂ ከዚህ ውጭ የህዝብን ጥያቄ በኃይል አሊያም በሌላ መንገድ ለመፍታት የሚደረግ ጥረት ፍጹም ተቀባይነት የለውም ሲል ገልጿል። መግለጫው ስለ የኢትዮጵያ ሀገር መከላከያ ሰራዊትም አንስቷል። ሰራዊቱ ከማንኛውም ጊዜ በላይ አንድነቱን አስጠብቆ የሀገር ደህንነትን የማስጠበቅ ግዴታውን በተጠናከረ መልኩ እንዲፈጽም አሳስቧል። የፌዴራል መንግስት ደግሞ የሀገሪቱ ሰላም እንዲያረጋግጥ፣ ህግና ስርዓት እንዲያከብር፣ የዜጎች ሰብአዊና ዲሞክራሲያዊ መብት እንዲያከብርና እንዲያስከብር፣ ህገ መንግስታዊ ስርዓት ሳይሸራረፍ እንዲተገበር ህወሀት ከአስቸኳይ ስብሰባው በኋላ በወጣው መግለጫ ገልጿል። ለአሜሪካ ድምፅ ሙልጌታ አጽባሀ መቅለም ሙልጌታ ጽብሃን ለዘገባው እናመሰግናለን። አድማጮች ይህን የህወሓት መግለጫ ተከትሎ ለአሜሪካ ድምፅ አስተያየት ሰጡ። የአማራ ክልል ምሁራን በበኩላቸው መግለጫውን ተችተዋል። ለዝርዝሩ አስቴር ምስጋናው የህወሓት ማዕከላዊ ኮሚቴ ለሁለት ቀናት ሲያካሄድ የቆየውን አስቸኳይ ጉባኤ ሲያጠናቅቅ ባለሰባት ነጥብ የአቋም መግለጫ በማውጣት ነበር። በቅርቡ በአማራ ክልል በከፍተኛ አመራሮች ላይ የተካሄደውን ግድያ አስመልክቶ ተጠያቂው አዴፓ ነው። ይህንን ገምግሞ የኢትዮጵያ ሕዝብን ይቅርታ ካልጠየቀ ከአዴፓ ጋር መስራት አልችልም። ከዚህም ከዚያም ተሰባስበው ሀገሪቱን ሊበታትኑ ያሉት የትምክተኞችን ቡድን እድል የሰጠው አዴፓ ነው ይላል። አቶ ቹቹ አለባቸው የቀድሞ የባዕዴን ታጋይና በአማራ ፖለቲካ ላይ በተለያዩ ጊዜያት ሰፊ ትንታኔ የሚሰጡ ይኸው የመጣው በድርጅቱ ውስጥ በነበረው የአሰራር ብልሽት፣ ያለመግባባት እና ድርጅቱ ችግሮችን የተቆጣጠረ ካለመምጣት ጋር በተያያዘ ስለሆነ የድርጅቷ ከፍተኛ አመራር በዚህ በኩል የሚወስዳቸው መለስተኛ ኃላፊነቶችን እና ተጠያቂነቶች እንዳሉ ይህም ወስዳለሁ ነገር ግን ትልቁን ኃላፊነት መውሰድ ካለበት ህወሀት መውሰድ ያለበት ማለት ነው። በመጀመሪያ ትልቁ ኃላፊነት ውሀት ይውሰድም ነው። እነዚህ ወንድሞቻችን የተጋገኑት ውሀት ለመጣው ታታ ነው። ውሀት የአማራን ሕዝብ የአማራ ብሔር ኢምፔሪያሊዝም፣ እንዲሁም ካፒታሊዝም ጠላቶቹ ሲፈርጅ የመጀመሪያ ጠላት ያደገው አማራ ነው። ዝሮ ዝሮ ትልቁ እነዚህ ሁላ ለወደፊቱ ለሚመጣው ከአማራ ሕዝብ ትቀት አንጻር የውሀት ኃላፊነት እንደሚሆን ነው። በአንጻሩ ደግሞ ይህን ማሌግ ለማድረግ በሚገባው በመምራት የተከፈለ ኃላፊነት ግን የብአዴን ከፍተኛ አመራርም በዚህ በኩል የሚወስለ ኃላፊነት እንዳለ እኔም ይሰማኛል። አቶ ውሂብ እግዜር ፈረደ በባህር ዳር ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሲሆኑ አሁን በአማራ ፖለቲካ ላይ የተፈጠረው ችግር ህወሀት በ27 ዓመት ውስጥ የሰራው የሴራ ፖለቲካ ውጤት ነው ይላሉ። አንደኛ በአማራ ክልል ውስጥ የተፈጠረው ችግር ቁጥር አንድ የጎደው ባዴን ለመራዝ የእኛን ያነሳቸውን መሰረታዊ ስር ነቀለው ከሱ የነጻነት፣ የእኩልነት፣ የስት የወንድማማችነት ጥያቄዎች በሀያ ሰባት አመት አጋፍናቸው እንደቆየ ለዘላለም ተጋፍነው በባርነት እና በነጻነት መካከል የሚደረገውን ህዝባዊ ትግል ለማስታፈን የሚፈልግ ሀይል ምናልባት ለረዥም ሰዓት የሰራው እዛ ስራ ውጤት ሊሆን ይችላል። ሌላው የህወሀት ማዕከላዊ ኮሚቴ ካነሳቸው ነጥቦች ውስጥ ከአዴፓ ጋር መስራት አልችልም የሚለውን አቋም የፖለቲካ ተንታኞቹ እንዲህ ገልጸውታል። በዚህ በኩል ያደርሰው ነጥብ እኔ እስማማለሁ። አብረ የሚሄዱ ድርጅቶች አይደለም። ለምንድነው አብረ የሚሄዱ ድርጅቶች አይደለም? ምሉስ ከአንድ አመት ወይም ከሁለት አመት በፊት ህወሀት የአማራን ህዝብ በቀንደኛ ጠላትነት የፈረጀ ብአዴን ደግሞ የአማራን ህዝብ እወክላለሁ እንጂ ግን የህወሀት አገልጋይ ሆኖ ነው የኖሩት። ስለዚህ አብረው ሊሄዱ አብረው ሊጓዙ የሚችሉ ድርጅቶች አይደሉም። እና ከድሮ እንዲሆን ህወሀት ይህም ማለት የሚገርም አይደለም። ከድሮ አብሮ የሚሄዱ ድርጅቶች አይደሉም። የተሳሳተ ብአዴን ብአዴንም ሆነ አዴፓ ስህተታቸው ከህወሀት ግንኙነታቸውን በጊዜ አለማቋረጣቸው ነው። ይህን እንደማይቀጥል ህወሀት ስለገባው

አጠቃላይ ህወሓት በበላይነት የኢህአዴግን የፖለቲካ ስሬት ና ስርአት በመምራት ሂደት ውስጥ ስለነበር የአማራ ህዝብን ና ያን የነበረውን ባህዴንም ቀፍትፎ በመስራት በህዝቡ ላይ ጭኖ ስለነበር የአምባገነናዊ ስርአት በህዝቡ ላይ ስለነበር ይህም ረህዋት የሆነ ይህዊ እንቅስቃሴ ና ትግል ስለነበር ስለነበር አብረን ስራ ነበር የሚለው ራሱ መቼ ነው አዲሱ የአማራ ህዝብ እንቅስቃሴ ትግልና አምባገነን አፍሳኝ የነበረ የውሀ ስርዓት ሁለቱ ሪኮንሳይለብል ናቸው። አብረው የሚሰሩበትን እድልም ካፈንታ የላቸውም እና አሁን ህዋት ራሱ በገባበት አጣብቂኝ፣ የፖለቲካ አጣብቂኝ ውስጥ ይሄ በአማራ ክልል የተፈጠረውን ሁኔታ እንደ ምክ ሁኔታ በመጠቀም ራሱ ከገባበት ቅርቃር፣ የፖለቲካ ቅርቃር ለማውጣት የሚያደርገው ቅስቃሴ ነው። ይሄ በግልጽ የሚታወቅ ነው። ህወሀት ከአማራ ህዝብ ጎን በመሆን ትምክተኞችን እታገላለሁ ያለውም ስህተት ነው ምክንያቱም አዴፓ የሚተቸው ከህወሀት ጋር በመስራቱ ብቻ ነው ብለዋል ምሁራኖቹ ዛሬም ሆነ አዴፓ ላይ ተቃውሞ የሚነሳው ከህወሀት ጋር ባለው ብ ምክር ዛንኛ ከህወሀት እስከተነጠለ ድረስ ከፍተኛ ድጋፍ አዴፓ ያገኛል በዚህ በኩል የተሰራ ሂሳብ ትክክል አይደለም ላይሳካም ነው ይህንም ከመቼውም ጊዜ በላይ አዴፓ የአማራን ህዝብ ድጋፍ የአማራን ወጣቶች እያገኙበት ጊዜ የተፈጠረ ይመስለኛል እውነቱን ለመናገር ከህወሀት ጎን ተሰልፎ ያለው አዴፓ ወይም ባኒ ነው። ስለዚህ እንዲሁም ለአማራ ህዝብ ትግል በሁለቱ ድርጅቶች መካከል የሚኖረው መለያየት ለአማራ ህዝብ ትግል ቁርጥ ቁርጥ መስመር ላይ እንዲገባ ያደርገዋል። ህዝቡን እያገተው ያለው ህዝቡን ከትግል መስመር ወደኋላ እየቀለበሰው ያለው እንዲሁም የአዴፓ ዘገምተኛ አቋም እንጂ ህዝቡ በማንነቱ ላይ በነጻነቱ ላይ በእኩልነት ላይ በመኖሩ እንቅስቃሴው ላይ ህወሀት ጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያ እንደሆነ ግልጽ የሆነ አቋም ያለው ህዝብ ስለሆነ ምናልባት አሁን የሚታሰበው በተፈጠረው የውስጥ የፖለቲካ ችግር ውስጣዊ ተቃርኖች ተፈጥረዋል፣ የአማራ ህዝብ እርስ በርስ ሽኩቻ ውስጥ ገብቷል። ስለዚህ በቀላሉ እንደ ድሮ አሻንጉሊት ብአዴን መልሰን እንጠቅላለን፣ በአማራ ክልል ውስጥም የበላይነታችንን ሳያል ቀጥሎም የፌዴራል መንግስቱ ላይ መልሰን የመቀመጥ ወደ አራት ኪሎ መልሰን የመግባት ስትራቴጂ አካል አድርገን እንንቀሳቀሳለን የሚል ነው። ይህ በማንኛውም መስመር በማንኛውም ሁኔታ ሊሆን የማይችል ነው። የአማራ ህዝብ አዴባ ስላለ ስላሌለ አይደለም። የአማራ ህዝብ የሚጠቅመውን ድርጅት የሚጠቅመውን የፖለቲካ ሀይል አንጥሮ የሚያውቅ ስለሆነ በዚህ ሂደት ውስጥ ከህዋት ከገባበት ምናልባትም የሚጨርሰው ይሄ ወቅት የሚጨረሻው በኢትዮጵያ ፖለቲካ እንቅስቃሴ ውስጥ አሁን የአብይ መንግስት ከሚያደርገው የጥገናዊ ለውጥ ወደ አብዮታዊ ለውጥ የሚሸጋገርበት አዲስ ምዕራፍ የሚሰጠር ይመስለኛል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር አስቴርን እናመሰግናለን። ወደ ደቡብ ኢትዮጵያ የሚወስድ ዘገባ ላይ ደርሰናል። አሁን የወላይታ ህዝብ ክልል የመመስረት ህገ መንግስታዊ ጥያቄ በአስቸኳይ ህጋዊ ምላሽ እንዲሰጠው የወላይታ ብሔራዊ ንቅናቄ ወብን እና የወላይታ ህዝብ ዲሞክራሲያዊ ግንባር ወህዴግ አሳስበዋል። ፓርቲዎቹ ማሳሰቢያውን የሰጡት ትናንት ባወጡት ጋዜጣዊ መግለጫ ሲሆን ከህዝብ ፍላጎትና ፈቃድ ውጭ የሚተላለፍ የፖለቲካ ውሳኔ ተቀባይነት የሌለው መሆኑን አጥብቀን እናስገነዝባለን ነው ያሉት። የምርጫ ቦርድ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በደቡብ ክልል በሚነሱ በክልል የመደራጀት ጥያቄዎች ዙሪያ በአዲስ አበባ ከተማ ከምሁራንና ከፖለቲከኞች ጋር ባደረገው ውይይት ጥያቄዎቹን ለመመለስ ህገ መንግስቱን ማሻሻል እንደሚያስፈልግ መገለጹ ተዘግቦ ነበር። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ መግለጫውን ተመልክቷል። የወላይታ ብሔራዊ ንቅናቄ ወብን ሊቀመንበር ዶክተር አባዮ ቶራ እንዳሉት ፓርቲው ባደረገው አስቸኳይ ስብሰባ የወላይታ ህዝብ በክልል የመደራጀት ህገ መንግስታዊ ጥያቄ የደረሰበትን ደረጃ በጥልቀት በመገምገም አቋም ይዟል። የወላይታ ህዝብ በኢፌዴሪ ህገ መንግስት አንቀጽ 47 መሰረት የራሱን ክልል በመሰረት ህገ መንግስታዊ ጥያቄ በዞኑ ምክር ቤት በሙሉ ድምፅ ይሁንታ አግኝቶ ለክልል ምክር ቤት ልኳል። ሆኖም ምክር ቤቱ እስከ ትላንትናው እለት ድረስ ከህግ አግባብ ውጪ በሆነ መንገድ ውሳኔ ህዝብ እንዳይከናወን በማድረጉ በአንድ አገር ውስጥ ያሉ ህዝቦች በህግ ፊት በእኩልነት የመዳኘት መብታቸው ተጥሷል። ስለሆነም በአስቸኳይ መታረም አለበትም ብሏል። የወላይታ ህዝብ በክልል የመደራጀት ህገ መንግስታዊ ጥያቄ በአስቸኳይ ህጋዊ ምላሽ እንደሰጠው የወላይታ ብሔራዊ ንቅናቄ ይጠይቃል ነው ያሉትም። ህገ መንግስቱ ለህዝቦች የሰጠው ይኸው የመብት ጥያቄ ሊመለስ የምችለው በህገ መንግስቱ ብቻ እንጂ ብለው ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደን ፖለቲካዊ ውሳኔ አይደለም። ይህ የማይሆን እንደሆነ ለአላስፈላጊ ግጭት የሚጋብዙና የህዝቦችን መብት የሚጥስ ይህ ህገ መንግስታዊ አካሄድ ነው ብሏል ዶክተር አበባየው የራስን ክልል ለመመስረት ህገ መንግስታዊ ጥያቄን ከቀበሌ እስከ ዞን ባሉ የህዝብ ተወካዮች ውይይት ተደርጎ በሙሉ ድምጽ አካባቢ ምክር ቤቶች ጸድቆ ለደቡብ ክልል ምክር ቤት ታሳስ ውስጥ መላኩ ይታወቃል እና ይሄ የተላከው የህዝቡ ውሳኔ በደቡብ ክልል ምክር ቤት ታፍኖ ነው የቀረው። ለምርጫ ቦድም አልተላለፈም። ይሄ በፍጹም ይህ ህገ መንግስታዊና ኢፍታዊ ውሳኔ ወይም ክስተት ነው ብለን ነው የፈረጅ ነውና እና ይሄ መታረም አለበት ህገ መንግስቱ ባስቀመጠው አቅጣጫ መሰረት ፍጹም ዲሞክራሲያዊ እና ፍትሀዊ በሆነ መንገድ ሊፈታ የሚችል ምንም ያል ውስብስብነት የሌለው ጥያቄ መሆኑን ነው የወላይታ ብሔራዊ ንቅናቄ የሚያምነው። ነገር ግን አንዳንድ መረጃዎች ከስብሰባው የሚወጡ ፍንጮች እንደሚያሳዩት የውይይቱ አቅጣጫ ከህዝቡ ጥያቄ በተወሰነ ደረጃ ያፈነገጠ እና በዘላቂነት የህዝቦችን ሰላማዊ ግንኙነት ህዝቡ ደግሞ ለልማት ያለው ተነሳሽነት እና ራሱን በራሱ ራሱን ሰላም ጠብቆ የቆየ ህዝብ እንደመሆኑ የህዝቦቹን ሰላም ሊፈታተን የሚችል አላስፈላጊ ግጭት ሊያመጣ የሚችል ምንም ተገቢነት የሌለው ዋጋ ሊያስከፍል የሚችል አቅጣጫ ህግና ስርዓትን ካልተከተለ የሚከፈለው መስዋዕትነት ምንም መከፈል የሌለበት ነገር ግን በፖለቲካ አቅጣጫ ስህተት ብቻ ሊመጣ የሚችል አደጋ ሆኖ ስለታየን አስቸኳይ ስብሰባ አድርገን እንግዲህ በፓርቲያችን መገደብ መሰረት ተሰብስበን አቋም ይዘናል። ከህዝብ ጋር ውይይት ሳይደረግ በጥናትና በድብቅ የሚመለስ ጥያቄ አለመሆኑና በሀገሪቱ የታየውን ለውጥ ስጋት ላይ የሚጥል አካሄድ በመሆኑም ጥንቃቄ ሊደረግ እንደሚገባም ተናግሯል። ይሄ ጥያቄ ከተጠየቀበት ጊዜ ጀምሮ በዚህ ጉዳይ ይመለከተኛል ብሎ የሚያስብ አካል ወደ ህዝብ ቀርቦ ከህዝብ ጋር ተነጋግሮ አንዳችም አቅጣጫ ያስቀመጠበት አጋጣሚ አልነበረም። ይሄ ደግሞ ህዝቡ ምን ሊሆን ይችላል የሚል አላስፈላጊ ግምት ውስጥ እንዲገባና ከግምት ደግሞ የተነሳ አላስፈላጊ ውሳኔዎቹን እርምጃዎቹን እንዲወስድ የሚገፋፋ ነው የሚሆነው። ከዛ ውጪ የፌዴራል መንግስት ትልቁ ኃላፊነት ህገ መንግስቱን ማክበርና ማስከበር ነው። ራሱ መንግስት ደግሞ ያላከበረው ህገ መንግስት ሌላው ሊያከብረው አይችልም። ስለዚህ ትልቁ ስራ የፌዴራል መንግስት ህገ መንግስታዊ ስርአቱን ተከትሎ ጥያቄውን መመለስ ብቻ ነው። ምንም ጥናት የሚያስፈልገው ጉዳይ አይደለም። ይሄ ጉዳይ የህዝብን ጥያቄ ለማፈን የሚደረግ እንቅስቃሴ አድርገን ነው የምንወስደው እንጂ ያን ያህል የጥያቄዎቹ ባለቤቶች ባልተገኙበት፣ የህዝቡ ራሱ በኩል ባልተወከለበት መድረኮች ላይ ሰዎች በስሜት የሚናገሩትን የህዝብ ወይም የምሁር ምልከታ ተደርጎ መወሰዱ በራሱ አደጋ ነው። ለሪፈረንደምም ሆነ ለሌሎች ሰላማዊ ዘላቂ ሰላምን ሊያስገኙ የሚችሉ አማራጮች ላይ ከራሱ ከጥያቄው ባለቤት ጋር መነጋገር ነው የሚበጀው። በተመሳሳይ የወላይታ ህዝብ ዲሞክራሲያዊ ግንባር ውሄደግ በበኩሉ ጥያቄው በማዕከላዊ መንግስትም ሆነ በደኢህዴን በጎ ፈቃድ የሚመለስ ሳይሆን ህዝቡ በህገ መንግስቱ የተጎናጸፈው መብት በመሆኑ የድርጅቱ ጥናትና የምርጫ ቦርድ ውይይት በወላይታ ህዝብና በውህደግ ዘንድ ተቀባይነት እንደሌለው ዛሬ በድረገጹ ባወጣው መግለጫ አስታውቋል። የጥያቄው ባለቤት የሆኑ ብሔሮችና ብሔረሰቦችን ያላሳተፈ የጥቂት ግለሰቦች ውይይት ጊዜው ያለፈበት እናውቅልሃለው አይነት አካሄድ በመሆኑ ተመሳሳይ ድርጊት መቆም አለበት ብለዋል። መግለጫው የወላይታ ህዝብ ህዝባዊ ሰልፍ በማካሄድ ጭምር ለመንግስትና ለሚመለከታቸው አካላት የገለጠው ህገ መንግስታዊ ጥያቄውን በህገ መንግስቱ ድንጋጌ መሰረት ከመመለስ ይልቅ እየተሸረበ ነው ያሉት የፖለቲካ ስራ እንዲቆም ጠይቋል። ፓርቲው የምርጫ ቦርድ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በደቡብ ክልል በሚነሱ በክልል የመደራጀት ጥያቄዎች ዙሪያ በአዲስ አበባ ከተማ ከምሁራንና ከፖለቲካ ፓርቲዎች ጋር ባደረገው ውይይት ጥያቄዎችን መመለስ ህገ መንግስቱን ማሻሻል እንደሚያስፈልግ ተዘግቦ ነበር። ይሁን እንጂ የወላይታ ብሔራዊ ንቅናቄና የወላይታ ህዝቦች ዲሞክራሲያዊ ግንባር በዚህ ሀሳብ አይስማሙም። ሀገሪቱ አዳዲስ ክልሎች እንዴት ሊዋቀሩ እንደሚችሉ የሚያትት ግልጽ ህገ መንግስቱ እያላት የክልል ጥያቄዎችን ለመመለስ ህገ መንግስቱን ማሻሻል ያስፈልጋል ብሎ ማለት ህገ መንግስቱን መናድ ስለሆነም ጥንቃቄ ሊደረግ ይገባል ብለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም የተከበራቸው አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ነን። ትቀጥላለን። ቀንጅት ልቀጥል፣ ዜማው ግን ጀምሯል። በዚህ ሙዚቃ ፋታ እንወስድና ፀሐዬ ዮሐንስ ነው የሚጫወትልን። ወደ ሁለተኛው አጋማሽ እንዘልቃለን። ፀሐይ ዮሐንስን ለዜማው እናመሰግናለን አድማጮች ከአሜሪካ ድምጽ ራዲዮ የሚተላለፈው ስርጭታችን በተጨማሪያስተሳሰር ሙዚቃ ነው። ልክ ነው። ቆንጆ በ93 ነጥብ አራት አህዱ ኤፍኤም ላይም የኤፍኤም ስርጭት ለመከታተል እድሉ ላላችሁ የአዲስ አበባና አካባቢ ነዋሪዎች፣ ራቅ ብሎም እንደሚሰማ ተረድተናል። ስርጭታችንን መከታተል ትችላላችሁ። በ22፣ 25ና በ31 መደበኛ ሜትር ባንዶቻችንም እንዲሁም በናይል ሳት ተከታተሉ። አሁን ወደ ሁለተኛው አጋማሽ ስርጭታችን ነው የምናመራው። አስተናጋጆቻችሁ አሉላ ከበደና ቆንጂ ታየንን። በምዕራብ ኦሮሚያ ማዘዣ ማዕከል ታስረው የነበሩ የነቀምቴ ወንጀል መከላከል ኃላፊና የነቀምቴ ስፔሻላይዝድ ሆስፒታል ሐኪም ተለቀዋል። በኩምሳ ሞረዳ ቤተ መንግስት ውስጥ እስር ላይ የሚገኙ ታሳሪዎች ትናንት የረሃብ አድማ መምታታቸውን አንዳንድ የታሳሪዎች ቤተሰቦች ተናግረዋል። በጊምቢም የኦሮሞ ነጻነት ግንባር ታጣቂዎችን ትደግፋላችሁ በሚል ምክንያት ከአንድ መቶ በላይ ሰዎች ታስረዋል ሲሉ አንድ የታሳሪ ቤተሰብ ገልጸዋል። የኦሮሚያ የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በጦርነት ላይ እያሉ የተማረኩትን ወደ ሕግ ማቅረብ ብሎ ነገር የለም። ሰው በመግደልና ቦምብ በመወርወር የተጠረጠሩ ሰዎች ደግሞ በሕግ ይጠየቃሉ ብለዋል። ናኮር መልካ ከነቀምቴ ተጨማሪ ይዟል። የነቀምቴ ከተማ ፖሊስ ወንጀል ምርመራ ክፍል ኃላፊ ኢንስፔክተር ማርቆስ ዋጋሪ ከሁለት ሳምንት የእስር ቆይታ በኋላ ትናንት አመሻሹ መለቀቃቸውን ተናግረዋል። የነቀምቴ ስፔሻላይዝድ ሆስፒታል ሐኪም ዶክተር ኃይለ ኢየሱስ ተስፋይም እንዲሁ ባለፈው ሳምንት መለቀቃቸውን ነው የተናገሩት። ሁለቱም ለምን እንደታሰሩም ሆነ እንደተለቀቁ ዝርዝር መረጃ ለመስጠት ግን ፈቃደኛ አለመሆናቸውን ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ወንድማቸው በኩምሳ ሞሮዳ ቤተመንግስት ግቢ ውስጥ ከታሰሩ ሶስት ሳምንት እንዳለፋቸው ተናግረዋል። እስካሁን ወደ ፍርድ ቤት እንዳልቀረበና የተጠረጠረበትን ወንጀል እንደማያውቁ ጠቅሰው በግቢ ውስጥ የሚገኙ ታሳሪዎች ትናንት የራብ አድማ መጥተዋል ብለዋል። የታሰሩበት ቦታ ስንሄድ በሩቁ ነው ምግብ የምናቀብላቸው። ሂደታቸው ምን ደረጃ ላይ እንደደረሰም ለማወቅ አልቻልንም። ለማና ቤት ማለት እንዳለብንም አላወቅንም። ዝም ብለን እያየናቸው ነው። ትናንት ደግሞ እስከ መቼ እስር ቤት ሆነን ምግብ እንበላለን ብለው ጠዋትም ምሳ ላይም ስንወስድላቸው አልተቀበሉንም። የረሃብ አድማ ለማድረግ ይመስለኛል። ጠባቂዎቹ ራት ላይ አስገድደን እናበላቸዋለን ሲሉ ነበር። ነው ስሙ እንዳይጠቀስና ድምፁም እንዳይቀረጽ የጠየቀ አንድ ታሳሪ በድብቅ ነው ያገኘሁት ብሎ በደወለው ስልክ በትንሽ አዳራሽ ውስጥ ከመቶ በላይ ሆነን እንገኛለን። ወይ እንዲለቁን ወይ ፍርድ ቤት እንዲያቀርቡን ንገሩልን ብለን ጠባቂዎቹን ስንጠይቅ፣ ዝናብ እየዘነበ ወደ ውጭ አውጥተው ጭቃ ላይ እንድንቀመጥ አደረጉን ብሏል። የሰብአዊ መብታችን እየተከበረ አይደለም፣ ከቤተሰብ ጋር እንዳንገናኝ ተከልክለናል፣ ሲልም ቅሬታ እንዳደረበት አመልክቷል። በጊምቢ ከተማም ወንድሙን ጨምሮ በርካታ ሰዎች የኦሮሞ ነፃነት ታጣቂዎችን ትደግፋላችሁ በሚል ምክንያት ቤተመንግስት ተብሎ በሚታወቀው ግቢ ውስጥ ታስረዋል ሲል ነፃነት ዕጉማ ተናግሯል። የታሰሩ ሰዎች መንግስት ከሚያነሳው ውንጀላ ጋር ተያይዘው ተሳትፏላቸው ብዬ ለጠየቅኩትም ተከታዩም ብሏል የኦሮሞ ነጻነት ግንባርን ትደግፋላችሁ ብለው ነው እያሰሩ ያሉት። በዚህ ሳምንት እንኳ ከደር ቡልቲ፣ ገመችስ ጌታቸው፣ ገመች ሳየልና፣ አብዲ አስካለ እንዲሁም ሌሎች ከመቶ ሰባ በላይ ሰዎች በማዘዣ ማዕከሉ ታስረዋል። የኦነግ ታጣቂ ጋር ግንኙነት አላቸው ብለው ነው ያሰሯቸው እነዚህ ሰዎች መንግስት በሚለው ነገር እጃቸው ያለበት አይመስለኝም። እስካሁን ፍርድ ቤት የቀረበም ሆነ የተለቀቀ የለም። የከተማው ከንቲባ አቶ መርጋ ወዳጆ ትናንት ስደውልላቸው በኋላ መልስ እሰጥሃለሁ ቢሉኝም ዛሬ ጭምር የእጅ ስልካቸው ላይ ደጋግሜ ደውዬ አላነሱልኝም። የከተማው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብዱሰመድ ሰመድ መሐመድ በበኩላቸው ሙሉ መረጃ ስለሌለኝ መልስ ልሰጥ አልችልም ብለዋል። በነቀምቴና ግንቢ ከተማ ተፈጸመ ስለተባለው እስራት በተመለከተ የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም በስልክ አግኝቻቸው ነበር። ተከታዩን መልስ ሰጥተውኛል። ወራነ ረት ቦጃሜ ሴረ ከማ በጦርነት ላይ ያሉ የተማረኩትን ወደ ህግ ማቅረብ ብሎ ነገር የለም። በደረቅ ወንጀል የተያዘ ሰው ስለመኖር አለመኖሩን ያላቅም። ሰዎች የታሰሩት ሰው በመግደልና ቦምብ በመወርወር የሰው ህይወት በማጥፋት የተጠረጠሩ ናቸው። የእነሱ ጉዳይ ደግሞ የራሱ ህግ አለው በህጉ መሰረት የሚታይ ይሆናል። በቃለ ምልልሳችን ወቅት ስልካቸው በመቋረጡ ደጋግሜ ብደውልላቸውም መልሼ ላገኛቸው አልቻልኩም። በዚህ ዙሪያ ተጨማሪ ማብራሪያ እንዲሰጡኝ የምዕራብ ኦሮሚያ ማዘጃ ማዕከል ኃላፊ ኮሚሽነር ከበደ ጋር ደውዬ ግንቢ በሚገኘው ጽህፈት ቤታቸው ተገኝቼ በአካል ካልጠየኳቸው በስተቀር መረጃ ለመስጠት ፍቃደኛ ለመሆናቸውን ነገሩኝ። ቀጠሮ ለመያዝ ብደውልም አሁን የመስክ ስራ ላይ ስለሆንኩ ሌላ ቀን እደውልላለሁ ብለዋል። ደጋግሜ ብደውልም አላነሱልኝም። ካገኘው ይዤ መለሳለሁ። ለቪኦኤ ናኮር መልካ ነቀምቴ። ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ባህር ዳር ያሻግረናል። በጨርቃጨርቅና አልባሳት ስራ ላይ የተሰማራው होप्लन ये बाल यह चाइना को बन गया यह बहारदार इंडस्ट्री पार्क ትላንት ተረክበዋል ይለናል። በርክክብ ስነ ሥርዓቱ ላይ የፌዴራልና የክልል ከፍተኛ የስራ ኃላፊዎችና የህግ ኩባንያው ተወካዮች መገኘታቸውን ያመለከተው ዘገባ በምክትል ርዕሰ መስተዳድር ማድረግ የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ መላኩ አለበል በርክክቡ ስነ ሥርዓት ላይ እንደተናገሩት ኩባንያው ስራ ሲጀምር ለበርካታ ሥርዓት ወጣቶች የስራ እድል ይፈጥራል ማለታቸውን ጠቅሳ አስቴር ምስጋናው የሀገሪቱንም የውጭ ምንዛሬ እጥረት ይቀርፈዋል ያሉበትን እንዲህ አጠናቅራለች። ሆፕለን የተባለ ግዙፍ የቻይና ኩባንያ ዛሬ የባህር ዳር ኢንዱስትሪ ፓርክን ተረክቧል። ለጨርቃጨርቅና አልባሳት ማምረቻ ተብሎ የተገነባው ይህ ኢንዱስትሪ ፓርክ ስምንት ግንባታቸው የተጠናቀቀ ሼዶች አሉት፣ ተብሏል። በርክክብ ስነ ስርዓቱ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ መላኩ አለበል ኢንዱስትሪ ፓርኩ ለዚህ ግዙፍ የቻይና ኩባንያ ተላልፎ የተሰጠው ኩባንያው በቻይና፣ በባንግላዴሽ፣ በኢንዶኔዥያና በሌሎች የዓለም ሀገራት በኢንቨስትመንት ተሰማርቶ የሚገኝና ሰፊ ልምድ ያለው በመሆኑ ነው ብለዋል። ኩባንያው በአጭር ጊዜ ውስጥ ወደ ስራ ሲገባ ለበርካታ ስራ አጥ ወጣቶች የስራ ዕድል የሚፈጥርና በተለይ በሀገሪቱ እየታየ ያለውን የውጭ ምንዛሬ ጥረትም ይቀርፋል ነው ያሉት። ኢንዱስትሪ ፓርኮች በሀገራችን እንዲስፋፉ የተፈለገበት ዋነኛው ምክንያት የሚፈጥሩት የስራ እድል ሰፊ ስለሆነ ለዜጎቻችን የስራ ዕድል ለመፍጠር ነው። ሁለተኛው ደግሞ የኤክስፖርት ምርታችን ለማሳደግ ነው። ስለዚህ ይሄ የኢንዱስትሪ ፓርክ አሁን ወደ ስራ በሚገባበት ጊዜ በቀጥታም በተዘዋዋሪም የሚፈጥርልን የስራ እድል ለክልላችን ሕዝብ እንደ ሀገርም የሚያበረክተው አስተዋጽኦ ከፍተኛ ነው። በሌላ በኩል ደግሞ ያለብን የውጭ ምንዛሬ እጥረትን ችግር በመፍታት ረገድ የራሱ የሆነ ድርሻ ይኖረዋል ማለት ነው። በተለይ ዛሬ ወደዚህ ስራ የገባው ኩባንያ በዓለም ከፍተኛ ልምድ ያለው የፕሪማርክ የሚባለውን ብራንድ በዓለም ደረጃ በማቅረብ የሚታወቅ ስለሆነ አቅሙ ከፍተኛ በመሆኑ ሌላ ቦታ ላይ በርካታ ካምፓኒዎች ሸዶችን ሲይዙ ይሄኛው ግን ሁሉንም ሸድ አንድ ኩባንያ ነው የያዘው። ስለዚህ ፕላን እያደረጉ ያሉትንም ይሄ እንደ ፈርስት ፌዝ ነው። ቀጥሎ ደግሞ ሰከንድና ሰርድ ፌዝ ሰፋ ያለ ሸድ እንዲገነባላቸው ስለሆነ እየፈለጉ ያሉት ምንም እንኳ አሁን የተገነባው መጠኑ አነስተኛ ቢሆንም ግን አሁን እየገቡ ያሉት ኩባንያዎች ውጤታማነት በሚቀጥለው ሌላ ተጨማሪ ሸድ ለመገንባት እድል የሚሰጥ ነው። አሁን ካሉት ሌሎች የኢንዱስትሪ ፓርኮች አኳያ ሲታይ አነስተኛ ነው። ነገር ግን ዛሬ እንደገቡት አይነት ትልልቅ ካምፓኒዎች ወደ ባህር ዳር መምጣት ከጀመሩ ማስፋፊያውን ታሳቢ በማድረግ እስከ ሁለት ሺህ ሄክታር መሬት ድረስ ስለሆነ ታቅዶ የተዘጋጀው። የእነዚህኞች ውጤታማነት በአጭር ጊዜ ውስጥ ሌላ ተጨማሪ ሸዶችን ለመገንባት እድል ይሰጠናል። ከዚህ በፊት የነበረው እይታ ባህር ዳር ለወደብ ሩቅ ነው እዛ ላይ ብንገባ ነባ የውጭ ኩባንያዎች ሊገቡ አይችሉም የሚሉ ስጋቶችም ስለነበሩ ጭምር ይሄኛውን ኦልሞስት እንደ ፓይለት ፕሮጀክት አይነት ታሳቢ ተደርጎ ነው ትንሽ የተገነባው። ነገር ግን አሁን ይሄ የሚያሳየው ባህር ዳርም ለእንደዚህ አይነት ኢንቨስትመንት ተመራጭ እንደሆነ የሚያመላክት ስለሆነ ከፌዴራል የሚመለከታቸው ተቋማት ጋር በመሆን በቀሪው መሬት ላይ ተጨማሪ ግንባታዎች እንዲገነቡ የክልሉ መንግስት ጠንክሮ እንደሚሰራ ለመግለጽ እንፈልጋለሁ። የሆፕለን ኮርፖሬት ጉዳዮች ኃላፊ ስቴቨን ስትራንድለንድ በበኩላቸው ኩባንያው በአጭር ጊዜ ውስጥ ወደ ስራ ለመግባት ቅድመ ዝግጅቱን ማጠናቀቁን ገልጸው ምርቶችን ወደ ውጭ ለመላክም አካባቢው ምቹ መሆኑን ማጥናታቸውን ተናግረዋል። በቅርቡ ስራ እንጀምራለን። በአካባቢው የመሠረተ ልማቶች የተሟሉ በመሆናቸው ለእኛ ሳቢ ነው። የክልሉም ሆነ የፌዴራል መንግሥት ቀሪ ስራዎችን እንደሚያስተካክሉ ቃል ገብተውልናል። ይህ ደግሞ ለእኛ ጥሩ ነው። በተቻለ መጠን በፍጥነት ወደ ስራ እንገባለን። በክልሉ ከባህር ዳር በተጨማሪ በደብረ ብርሃንና በኮምቦልቻ ከተማ የተገነቡት የኢንዱስትሪ ፓርኮች ወደ ስራ እንዲገቡ ምቹ ሁኔታዎች እየተፈጠሩ መሆኑን የጠቆሙት አቶ መላኩ ከባለ ሀብቶችም ጋር ርክክብ እየተፈጸመ እንደሆነ ጠቁመዋል። በርክክብ ስነ ስርአቱ ላይ የፌዴራል ና የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ 57 የሚሆኑ የተለያዩ የምግብ አይነቶች የደህንነት መስፈርት ባለማሟላታቸው መታገዳቸውን የኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን አስታውቋል። በታገዱት የምግብ አይነቶች ዝርዝር የህጻናት ምግቦች መኖራቸውንና የጥራት ችግር መታየት፣ ያጠቃቀምና ይዘት መግለጫ አለመጻፋቸውን እንደ ችግር ተጠቅሷል። ዘጋቢያችን ሙክታር ጀማል በባለስልጣኑ ከምግብ ተቋማት ቁጥጥር ዳይሬክ ዳይሬክተር ከአቶ በትረ ጌታቸው ጋር ቃለ መጠይቅ አካሂዶ የሚከተለውን ዘግቧል። ከአንድ ወር በላይ በሚሆን በዚህ በአዲስ አበባ ከተማ ላይ በተደረገ የገበያ ቅኝት የተለያዩ ምርቶች እንደ ዘይት፣ ማር፣ ጨው፣ ከረሜላ፣ ወዘተ አብዛኛው ብር የሚጠቀማቸው ምግቦች መጥተው ትኩረት በማድረግ የገበያ ቅኝት እያካሄድ እንገኛለን። ከእሱ ጋር ተያይዞ በብዛት በገበያ ላይ እንግዲህ የተገኙት እንዴት እንደሚመረቱ የማይታወቅ የተመረተበት ቀንና የመጠቀሚያ ጊዜ ያልተለጠፈባቸው ሌላ ብዙ ብዙ ነገር የተያያዙ ችግር ያለባቸው ምርቶች ተገልጠዋል። ለምሳሌ አንዱን ነጥለን ብንወስድ የሕፃናት ምግብ በብዛት በባልትና ቤቶች እየተመረተ የሕፃናት ምግብ እየተባለ የሚሰራጭበትን ቦታ እንዳለን ታዘበናል። አዋጁ መሰረት አንድ የሕፃናት ምግብ ተዘጋጅቶ ሕብረተሰቡ መቅረብ ያለበት በባለስልጣን መስሪያ ቤቱ ላይሰንስ ይዙ ብቻ ነው ግን አብዛኞቹ እየተሰራጩ ያሉ ምግቦች ይህን ያሟሉ ባለመሆኑና አድራሻቸው የማይታወቅ በመሆኑ ህብረተሰቡ ከእንደነዚህ አይነት ምርቶች ከመጠቀም እራሱን እንዲቆጥብና እንደዚሁ ተመሳሳይ ችግር ያለባቸው ምርቶች በሚገኙበት ጊዜ ለባለስልጣን መስሪያ ቤቱ በነፃ የስልክ ቁጥር ሰማኒያ አራት ሰማኒያ ሁለት እንዲጠቁም ነው በሚዲያ እንዲተላለፈው የተደረጉ ከባለስልጣኑ አዋጅና የስራ ድርሻ አንጻር በማህበረሰቡ ላይ አደጋ የጤና ችግር ሊያደርሱ የሚችሉ የምግብና መድኃኒቶችን መቆጣጠር ነው። አሁን ካነሳናቸው ወደ ሀምሳ ሰባት የጠቀሱልን የምግብ አይነቶች ውስጥ ምን አይነት ችግሮች ነው ያደረሱት? ወይ ደግሞ በጥናት የተረጋገጠ ነገር ምን አለ? ምንድን ነው ችግራቸው? ቀድሞ መከላከል ስራ ላይ ነው። አሁን በጥናት ያደረሱት ችግር አይደለም። ሰው እስኪታመም አይደለም ይሄን ተቋም የሚጠብቀው። ቀድሞ የመከላከል ስራ ነው የሚሰራው። ቀድሞ የመከላከል ስራ ሲባል ምንድን ነው? ተቋማት አንድ ምግብ ለማምረት የሚያስፈልጋቸው መስፈርት አለ። እሱ ሳያሟሉ የሚያመርጡት ምግብ ትክክለኛ ምግብ አይደለም ብለን ምንምለ እሱን። አሁን ምን ችግር መጣ ምናምን በጣም የረጅም ጊዜ ፕሮሰስ ነው። ሰው ከተጎዳ በኋላ ነው ማለት ነው፣ እንደዚህ አይነት እርሚቻ ልትወስድ የሚችል እኛ እንደዛ አይነት አይደለም ስራ የምንሰራው። ችግር ያመጣሉ፣ ህብረተሰቡ ላይ የጤና ችግር ያመጣሉ ብለን የሰጋናቸው ምርቶች ላይ ነው እርምጃ እየወሰድን ያለ ነው። ይህ ቅድም በነገር ትክክለኛ ሆነ መስፈርት አሟልተናል ለምሳሌ ዘይትን እንውሰድ እና ዘይት ምርት ላይ ሪፋይነሪ ያልገባ ዘይት ለህብረተሰቡ መቅረብ የለበት። ይሄ የጤና ችግር እንደሚያመጣ፣ አሁን ገበያ ላይ ያሉት አብዛኞቹ ዘይቶች ክሩድ የሚባሉ ዘይቶች ናቸው። በሪፋይነሪ ፕሮሰስ ወይም ዘይት፣ አንድ የምግብ ዘይት ሊያስበት የሚችለውን ሂደት ያላለፉ ዘይቶች በመሆናቸው ነው እርምጃ እየወሰድንባቸዋለን። ዝቅተኛው መስፈር እስካላለፉ ድረስ በቀጣይም የምንወስደው እርምጃ ተጠናክሮ ነው የሚቀጥለው ማለት ነው ምግብ ሳይሆን ክሩድ ዘይት ነው እያቀረበ ያለው ብለን። አቶ በትረ፣ እስኪ አሁን እነዚህ የምታነሷቸው የምግብ አይነቶች ከዚህ ቀደም ገበያ ውስጥ የቆዩባቸው የተለያዩ ረጅም ጊዜ እድሜም የነበራቸው አሉ። ምን መደረግ ነበረበት መጀመሪያውኑ? ከመሰረቱ ይሄንን ለመቆጣጠር የሚያስችል በየክልሎቹ በየከተማዎቹ ምን ያህል በቂ የቁጥጥር መዋቅር ነበራችሁ? ማንኛውም የታሸገ ምግብ ምርት ተሻጋሪ ስል ለምሳሌ አዲስ አበባ ተመርቶ ኦሮሚያ ውስጥ የሚገባ ከሆነ ኦሮሚያ ውስጥ በመጡ ወደ አዲስ አበባ የሚገባ ከሆነ ወይም ወደ ሌላ ክልል የሚሸጋገር ከሆነ በአዋጁ ግልጽ ሆኖ የተቀመጠው ላይሰንስ ማግኘት ወይም የማምረት የብቃት ማረጋገጫ ማግኘት ያለባቸው ከባለስልጣን መስሪያ ቤቱ ብቻ ነው። ከፌዴራል ማለት ነው። ከዛ በተዋረድ ያው እንግዲህ ፌዴራል ስቴት የፌዴራል አወቃቀር ስላለና ያንዳንዳችሁ ክልሎች የራሳቸው የሆነ የራሳቸው የሆነ የምግብና የመድኃኒት ቁጥጥር ማቋቋም ይችላሉ። ኦሮሚያ የራሱ አለው፣ አማራ የራሱ አለው። አዲስ አበባ ስ ማካም ዋና አዲስ አበባ ከተማ አስተዳደርም የራሱ የምግብና የመድኃኒት ይቆጣጠራል። ለምሳሌ እንደ አንዱን ፕሮዳክት በወስድልፍ ለውዛ አሁን አብዛኛዎቹ በጥቃቅም እየተደራጁ ናቸው፣ እንዲያመርቱት በጥቃቅም እየተደራጁ እነዚህ ጥቃቅም አነስተኛ የሚባል ተቋም ይሰጣቸዋል፣ ያመርታሉ። እንደ ተቋም ይህን ዝቅተኛ የሆነ መስፈርት ሳያሟላ ለሕብረተሰቡ የሚደርስ ምግብ ምግብ አይደለም የሚል ነው አቋም ያለን። በዚህ መሰረት ነው አሁን እርምጃ እየወሰድን ያለን። በተለይ የጥቃቅንና አነስተኛ ማደራጃው የሚሆን በየአካባቢ ያለው አስተዳደር ምን ያህል ትናበባላችሁ? ማለት የፈለግኩት ለዚህ ነው። ቀጥታ ግንኙነት አላችሁ ስራውን በተመለከተ። አሁን ክፍተት እንዳለ አይተናል። አሁን እዚህ ከአሰራሩ ጋር ተያይዞ ይህ ክፍተት እንዳለም ገምግመናል። እንደ ተቋም ማለት ነው። ከአነስተኛ ጥቃቅን ጋርም አለ። ክልሎችም ለእነሱ ማንዴት ያልተሰጣቸውን ፍቃድ የሚሰጡበት ሁኔታ እንዳለም አይተናል አሁን እኛ ልክ እንደዚህ ስም ይዛቸው ይዘው የሚመጡት ደንበር ተሻጋሪ የሆነ ምርት እያመረተ ይዘው የሚመጡት የወረዳ ፍቃድ ነው እነዛ ወረዳ ላይ ያለ ወረዳ ላይ ላይሰንስ እንዲያመርት ተሰቶታ እያመረተ ነው እኛና ቅም ወረዳ ላይ ይሰጠው ምርቱ ግን ገበያውን አጥለቅልቋል ህብረተሰቡ በጣም አቤቱታ እያቀረበበት ነው እንደዚህ አይነት ምርት ችግር አለበት እያለ ነው እሱን መሰረት አድርገን ስኒል የላይሰንስ አፈጣጡ አንዱ ትልቅ ችግር እንደሆነ አይተናል። በጣም ነው የማመሰግነው አቶ በትርጌታቸው በኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የምግብ ተቋማት ቁጥጥር ዳይሬክቶሬት ዳይሬክተር ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። እኛም እናመሰግናለን እናመሰግናለን። እኛም ዘገባውን ያደረሰንን ሙክታር ጀማልን። አሁን ወደ ሳምንታዊው ቅንብር ባህልና ማህበረሰብ የምሽቱ ባህልና ማህበረሰብ ወደ ደቡብ ኢትዮጵያ ነው የሚወስደን። በደቡብ ክልል በኦሞ አካባቢ ያለ ባህልን ተመልክቶ የአዋሳው ዘጋቢያችን ዮናታን ዘብዴዎስ ነው ለምሽቱ ባህልና ማህበረሰብ ተከታዩን ያቀናበረው። በደቡብ ክልል በደቡብ ኦሞዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራ ቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለአገሪቱም ሆነ ለራሳቸው ከሚሰጣቸው አበርክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ልማዳዊ ድርጊቶች እንዳሉ ይስማማሉ። በአንጻሩ ደግሞ እነዚህ 16 ብሔረሰቦች የራሳቸውን የአኗኗር ዘይቤና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አታይና ሚና ትርክት የሚያንጸባርቁበት መሳሪያዎቻቸው ናቸው። እነዚህ ባህላዊ ድርጊቶች በዚህ ዞን ውስጥ የሚገኙ ባህላዊ ትሩፋቶች በዚህ ዜና ውስጥ ጎጅ ናቸው ተብሎ በባለሙያዎች የሚነሱ የምንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንደነ ኢቫንጋዲ ያሉ ውብ ባህላዊ ስርዓቶች የሚከውንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎችና በህብረተሰቡ ጎጅ ናቸው ተብሎ የተለዩ እርቃን ከመኖር አንስቶ ሴቶች በውሃ ከታጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህፃን ጥርሱ ከታች የበቀለ እንደሆነ ሚንግ ብሎ መግደል ወይም መጣል፣ የሴት ልጅ ግርፋትና ሌሎችም ሰብአዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳዊ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ ሰባሰብ ላይ ተመርኩዞ የተጻፈው የፍቅር ማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዲ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዲሬክተር አቶ ገብረ ዳኘ ይህንን ያጠናክራሉ። ሐመር ላይ አንድ ልጅ ተወልዶ አካለ ጎደሎ ይፈጠር ሚንጊ የሚል ስያሜ አለ። ያ ሚንጊ ማለት በቃ ኢምፒር ጽሉ ያልሆነ ማለት ነው እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል በሽታ ከመጣ ከብት የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብሎ ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ የሚያደርገውት ማጥሪያ ፒሪፋይ የሚያደርጉበት እና በዛ የፒሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎች ሌሎችም ስርዓቶች እንደዚሁ እየተስተካከሉ ያሉ አሉ። ግን ትልልቆቹ ለምሳሌ አሁን ከከብት ዝላይ ጋር ተያይዞ ያለ ግርፊያ፣ የዳሰነች ሴቶች ግርዛት፣ የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎች ጋር ተያይዞ እነዚህ እነዚህ ነገሮች ሙሉ በሙሉ ቀርተዋል ማለት አቶ ዳኘ እንዳሉት በዞኑ ጎጂ ልማዳዊ ድርጊቶች ተብለው በመንግሥትና በሕዝብ በተለዩ በርካታ ልማዳዊ ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት። አሁን ሀመር ላይ ክብት ዝል ላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጅዌት የሆኑ ልጆች አሉ የሚይዘሉ እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፉ ከሆነ አልዘለም ብሎ ቅድመ ሁኔታ በማስቀመጥ እንትኑ እንዲቀር ግርፊያው ቀርቶ ስርዓቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ የዳስነች የሴት ልጅ ግርፋት ና የሙርሲ ከንፈር ትልትላ ና በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው አስረዳሉ። የጎሳ መሪዎች፣ የአገር ሽማግሌዎች ና ዘመናዊ ትምህርት የቀሰሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርግቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግረዋል። ማህበረሰቡ ያመነበት አስገዳጅ የህግ የግድ ማዕቀፍና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግሯል ትምህርት ቤቶች የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢ መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ ዳኘም የደቡብ ኦሞ ዞን ብሔረሰቦችም እንደሌላው የኢትዮጵያ ህዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዳቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት። ባለበት መቀጠል አለበት፣ ብዙ ጊዜ የሶሻል አንትሮፖሎጂስቶች እሳቤ ነው። በተለይ ከውጭ መጥተው ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መቀጠል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም። ትምህርት ቤት ብን መግባት የለባቸው በሐመርና በና በሌሎች በማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ብን መሰራት ያለበትም የምልሳቤ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሐመርም፣ ዳሰነችም፣ ንጋቶምም እንደ ሰው መሰልጠን አለበት ነው ያረጋግናለሁ። የባህሉ ባለቤት ፍላጎት የባህሉ ባለቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተ የሐመር ከብት ዝላይ ላይ ወቅት ላይ ሴቶች አይገረፉ ብትል አይቀበሉ። ግን ግርፊያው ቢቀር ምን አለ ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ? ስትለው የለም ነው ምለው። እኛ አሁን በዚች ቀዳዳ ነው ምንገባው። የዞኑ ምክር ቤትና የጎሳ መሪዎች ከህብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለውን ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ቀደም ሲል ዮናታን እናመሰግናለን። አድማጮች ቀደም ሲል በዕለቱ አብይ ርዕስ የህወሓትን ጋዜጣዊ መግለጫ የተከታተለው ሙሉጌታ አጽብሃ ያደረሰንን በዕለቱ አብይ ርዕስ እንደጠቆምኩት አቅርበን ነበር። አሁን ከኢዴፓ ስራ አስፈጻሚ ኮሚቴ የተሰጠ ጋዜጣዊ መግለጫ ደርሶናል። አዲሱ አበባ ያቀርበዋል። የድርጅታችን አዴፓ ስራ አስፈጻሚ ኮሚቴ ሰኔ 15 ቀን 2011 ዓ ም በክልላችን መንግስት ላይ ተሞክሮ ሙሉ በሙሉ በከሸፈው መፈንቅለ መንግስትና በከፍተኛ አመራሮቻችን ላይ በተፈጸመው የግፍ ግድያ ምክንያት የማዕከላዊ ኮሚቴያችን ሰኔ 21 ቀን 2011 ዓ ም ባደረገው አስቸኳይ ስብሰባ ባስቀመጣቸው አቅጣጫዎች ላይ ተመስርቶ በወቅታዊ ጉዳይና ቀጣይ የትግል አቅጣጫዎች ግምገማ ለማድረግ ሐምሌ 4 ቀን 2011 ዓ ም እየመከረብ አለበት የአማራ ህዝብና የኢትዮጵያ ብሔር ብሔረሰቦችና ህዝቦች ከጥልቅ ሐዘናችን ባልተላቀቅንበት በዚህ ነባራዊና ህሊናዊ ሁኔታ ውስጥ ሆነን በሰው ቁስል እንጨት ቢሰዱበት እንዲሉ የትህነግ ወይም ህወት ማዕከላዊ ኮሚቴ ሐምሌ ሦስት ቀን 2011 ባወጣው መግለጫ የትህነግ ወይም ሕወሓትን የነበረና እየቀጠለ ያለ አሳፋሪ የሴራ ፖለቲካ እርቃኑን በአደባባይ ያጋለጠ የአቋም መግለጫ ማውጣቱ ጅራፍ ራሱ ገርፎ ራሱ ይጮኋል እንዲሉ አገራችን አሁን ለምትገኝበት የፖለቲካ ብልሽት ራሱ ዋና ተጠያቂ ሆኖ ሳለ የአማራን ህዝብ ህልውናና ክብር የማይመጥን መግለጫ አውጥቷል። ምንም እንኳ የድርጅታችን ሥራ አስፈጻሚ ኮሚቴ ለስብሰባ የተቀመጠው ካጋጠመን ወቅታዊ ችግር በፍጥነት እንዴት መውጣት እንዳለብንና የለውጡን ቀጣይነት ጠብቀን መዝለቅ እንደሚገባን ለመምከር ቢሆንም፣ የትህነግ ህዋት መግለጫ ከሐዘን ባልወጣንበት ሁኔታ ከአንድ እህት ፓርቲ የማይጠበቅ አሳፋሪ ድርጊት በመሆኑ ድርጊቱን ለማውገዝና ለአብሮነትና ለትግራይ ሕዝብ ባለን ክብር እያየን እንዳላየን የታገስነውንና ያለፍነውን ነገር ሁሉ ትህነግ ወይም ህዋት በመግለጫው ራሱ ነካሽ ራሱ ከሳሽ ሆኖ በመቅረቡ ይህ የአዴፓ የሥራ አስፈጻሚ ኮሚቴ መግለጫ አስፈላጊና ወቅታዊ ሆኖ አግኝተነዋል። የትህነግ ወይም ህዋትን መሰሪና አሻጥር የተሞላበት የዘመናት ባሕሪውን በማጋለጥ የአማራ ሕዝብን ጨምሮ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ባደረጉት ቆራት ትግል የተገኘውን ሕዝባዊ ድል ደግሞ ደጋግሞ በማንኳሰስና ፈጽሞ አክብሮት የማውቀውንና ራሱ ሲጥሰው የነበረውን ሕገ መንግሥታዊና የፌዴራል ሥርዓት ጠበቃ በመምሰል የኢትዮጵያ ብሔር ብሔረሰቦችና ጭቁን ሕዝቦችን በማደናገር ለዳግም ሰቆቃ እንዲዳረጉ እያደረገ ባለበት በጸረ ለውጥ እንቅስቃሴው አገራዊና ክልላዊ ለውጡ በጥርጣሬ እንዲታይ ከጥፋት ኃይሎች ጀርባ መሽጎ አመራር እየሰጠ ባለበት ሁኔታ ለኢትዮጵያ ህዝቦች የለውጥ ፍላጎት መነሻ የተደረገው ወይም ተደርገው የተወሰዱ አሳፋሪና ደብዳቢ ጸረ ዲሞክራቶችን፣ ህዝብና አገር በድፍረት የዘረፉ ሌቦችን በብሔር ብሔረሰቦች ህዝቦች ልጆች ላይ ኢሰብአዊ ድርጊት የፈጸሙ ተጠርጣሪ ወንጀለኞችን አቅፎና ደብቆ በያዘበት ሁኔታ የትህነግ ወይም ህውሃት ማዕከላዊ ኮሚቴ ያወጣው መግለጫ የዘመናት አስመሳይነቱን ያጋለጠ፣ ራሱን ብቸኛ ኢትዮጵያ ጠበቃ አስመስሎ መቅረቡ የሞራልና የተግባር ብቃት የሌለው ድርጅት መሆኑ የሚታወቅ ነው። ትህነግ ህውሃት ከምስረታው ጀምሮ በ1968 ማኒፌስቶ የአማራን ሕዝብ በጠላትነት የፈረጀ ከሌሎች ወንድምና እህት ሕዝቦች ጋር ተባብሮ ተከባብሮና ተሰናስሎ በፍቅር እንዳይኖር ትምክተኝነትና ሌሎች አግላይ ስያሜዎችን እየሰጠ ለዘመናት የፈጸመው ግፍና በደል ሳንሰው ዛሬም ከለውጥ ማግስት በአደባባይ ተሸንፎ ሕዝባዊ እርቃኑ በተጋለጠበት በዚህ ሰዓት አጠቃላይ ትግሉ የኢትዮጵያ ሕዝቦች የትህነግ ወይም ህዋትንና የጥፋት ኃይሎችን እኩይ ድርጊት መፋለም ሆኖ ሳለ ትግሉ በትህነግ ወይም ህዋትና በአዴፓ መካከል የሚካሄድ በማስመሰል ወቅታዊ ጉዳታችንን እንደ ዘላቂ ሽንፈትና ውድቀት በመቁጠር ዛሬም የአማራን ህዝብ አንገት ለማስደፋት የተቀበረውን የትምክህት የተቀበረውን ይቅርታ የትምክት ትርክቱን ዳግም ይዞ ብቅ ማለቱ ድርጅቱ መቼም ቢሆን መፈወስ የማይችል በሽታ ያለበት መሆኑን የተጋለጠ ተግባር ነው። አድማጮች፣ ይሄ መግለጫ ስድስት ነጥቦች ያለው ከመሆኑም በላይ ሰፊ ስለሆነ በነገው ምሽት ፕሮግራማችን ሙሉውን እንደምናቀርብ ከወዲሁ እንገልጣለን። አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። የትግራይ መልሶ መቋቋም ማቋቋም ድርጅት እምት ኩባንያዎች ለአክሲዮን ሽያጭ ቀርበዋል። በምክትል ርዕሰ መስተዳድር ማዕረግ የክልሉ ከተማ ልማትና ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተከስተ ለአገር ውስጥ መገናኛ ብዙሃን በሰጡት ቃል በውጭ ሀገራት የሚኖሩ የትግራይ ተወላጆች ከኩባንያዎቹ አክሲዮን እንዲገዙ ጠይቀዋል። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደሂደን ማዕከላዊ ኮሚቴ ከሰኔ 28 ጀምሮ ልዩ ስብሰባዎችን ስብሰባውን እያደረገ ነው። በውይይት መድረኩ አገራዊና ክልላዊ ፖለቲካዊ ሁኔታዎችን በዝርዝርና በጥልቀት እየገመገመ መሆኑ ተገልጿል። የወላይታ ህዝብ ክልል የመመስረት ህገ መንግስታዊ ጥያቄ በአስቸኳይ ህጋዊ ምላሽ እንዲሰጠው የወላይታ ብሔራዊ ንቅናቄ ወብንና የወላይታ ህዝብ ዴሞክራሲያዊ ግንባር ወህዴግ አሳሰቡ። ፓርቲዎቹ ማሳሰቢያውን የሰጡት ትናንት ባወጡት ጋዜጣዊ መግለጫ ነው። ከህዝብ ፍላጎትና ፈቃድ ውጭ የሚተላለፍ የፖለቲካ ውሳኔ ተቀባይነት የሌለው መሆኑን አጥብቀን እናስገነዝባለን ነው ያሉት። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በ93.4 አሃዱ አህዱ ኤፍኤም ከምሽት 3 ሰዓት እስከ አራት ሰዓት የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን አንድ ሰዓት ፕሮግራም ዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂት ታየ ነን። እኛ በዚሁ እንሰናበታለን። የትግርኛ ቋንቋ ስርጭት ይቀጥላል። በደህን አደሩ i